ዶክተር ዮናስ በምክንያትነት የሚፈረጁትን ዘራረግ የመወረስ እድል መኖሩን ገልጠዋል። ይሄ የማንነት ጉዳይ በእንዲህ ያለው ሕመም ሁኔታ በሚፈረጅበት ጊዜ ብቻም ሳይሆን ማንነት በራሱ የብዙ ነገሮች ቅንብር ወይም ውህድ ቅመም እንደመሆኑ አስተሳሰብን አመለካከትን፣ ስሜትን፣ ጠባይን የሚጨምር እንደመሆኑ አካባቢ ለዚህ ሊያዋጣ የሚችለው ነገር አለ ወይ? አንድ ሰው የሚያድግበት አካባቢ፣ በቤት ውስጥ በተረበሸ ሁኔታ ውስጥ የሚያድግ ልጅ ወይ የሌሎች ተጽዕኖ እዚህ ላይ የሚኖራቸው ሚና ይኖር ይሆን? ባዮሳይኮሶሻል ሞዴል ይመሳል ማለትም፣ በተፈጥሮ በዘር የሚተላለፈው አለ፣ እንደገና ስነ ልቡናዊ አለ፣ እንደገና ሶሻል አለ እና አንዳንድ ጊዜ አንቲ ሶሻል ፐርሶናሊቲ ያላቸው ሰዎች ቤተሰብ ውስጥም ወይም ጎረቤትም ያንን ግለሰብ ከልጅነቱ ጀምሮ እያዋከበ እያዋረደ እየዘለፈ ክብሩን እየናቀ እያጥላላ በተለያየ ምክንያት ለብዙ ዓመት እንደዛ ሁኔታ ሲያድግ በዛ ላይ የማመጥነት ሊያሳይ ይችላል። ይህ ህብረተሰብ ላይ ከፍተኛ ቁርሾና ቂ ገና በትንሽነትም ሊታይ ይችላል። ነገር ግን በልጅነት ሰው ብዙ መመዘን ስለማይችል ቁርሾ በልጅነት ይጀምርና እየተብላላ ሊይዝ ይችላል። ከዛ በኋላ ግለሰቡ ንብረት ማጥፋት፣ ሌላውን ሰው በሀሰት መወንጀል ያለምንም ቅሬታ እንዲንዲህ ማድረግ የመንፈስ ርካታ ሊሰጠው ይችላል። ነገር ግን መጠንቀቅ ያለበት አልፎ አልፎ አንዳንድ ሰው ምንድን ሊል ይችላል። ዋናው ነጥብ በጠቅላላው ምልክቶቹ በሙሉ ማየት ያስፈልግ ጠነኛ ሰዎች እድል ሲያገኙ ሌሎችን የጎዱበት ሁኔታ ልናይ እንችላለን። የግድ የዚህ ህመም ወይም የዚህ ማንነት ነጸብራቅ ሆኖ መወሰድ የለበትም። ሙሉ ሳይታይ ነው የሚሉን፣ ልክ ነው ትክክል። ለምሳሌ አሁን ብዙ ጥናቶች አሉ። ፕሮፌሰር አይፈርት ባሉ ጫፕማ ዩኒቨርሲቲ ያሉ ስነ ልቦና አዋቂ እንዳጠኑት ሰው ከመጠን በላይ ሲናደድ ነገሮችን ትንሽ አዛብቶ የማየት አዝማሚያ ሊኖረው ይችላል እና ከመጠን በላይ ሰው ሲናደድ ትንሽም አጋነው ሌላውን ሊሆነ እጅል ይችላል የሚል ስነ ልቦና ምርምር አላቸው። እና ይሄ ሊኖር ይችላል። ነገር ግን ይሄ አንቲ ሶሻል የሚባሉት ለምሳሌ እንደ አስር መመዘኛ ካለ አስሩንም እንደው ጨርግደው ነው ያሟሉት ያ እንደዛ አይነቶቹን በጣም አደገኞች ናቸው፣ በእውነት ለህብረተሰብ። አንዳንዶቹ ብዙ ሲወር ያለ ህብረተሰቡን ለመበቀል ምንም ምንም ወንጀል ያልሰራ ንጹሀንን ብፁሀንን እንዲሁ ባገኙበት ማሰቃየት እንደዚያን ነገር የማድረግ አዝማሚያ አላቸው። እነዚያን ሶሻሎች የሚባሉት ይሄ እድል ሲያገኙ ይሄን በጤንነት ሊፈረጅ የማይችል ስነ ምግባር የሚያሳዩ እድል ባገኙ ቁጥር ያለምንም ጸጸትና ሀፍረት ሌሎችን ከመጉዳት የማይመለስ ጠባይ፣ ማንነት ያላቸው ሰዎች እድል ሲያገኙ፣ ስልጣን ላይ ሲመጡ በታሪክም የምናውቃቸውን ትልልቆቹን ከግምት ማስገባት ይቻላል። እድሉ የሰጣቸውን ያህል የጥፋቱ መጠን ሊሰፋ የሚችልበት በግለሰቦች መሆን ይቀርና በሕዝብም ላይ በደል ማድረስ የሚችሉበት እድል የሚያገኙበት ቦታ ድረስ የሚደርሱበት በዛ ደረጃስ ሊዘልቅ ይችላል። የማጥፋትም የማልማትም እድሉ ሲኖራቸው ጉልበት ሲኖራቸው ሰዎች የሚከተሉት መንገድ ላይ ያን ተጽዕኖ ይዘው መሄድ ይችላሉ። አዎ እንግዲህ ይሄ እንደ ማንኛውም አንዳንድ የታሪክ መጽሐፍ ሳነው ሂትለር ለምሳሌ የጀርመኑ መሪ አንቲ ሶሻል ፐርሰናሊቲ ነበረው ይላሉ። ምክንያቱም ህጻናት፣ ሽማግሌ ያለምንም ጸጸት መግደል። ገና ወደ ስልጣን ሊወጣ ሲል ራሱ ጓደኞቹ ነው መጀመሪያ። የተወሰኑ ሰዎች አብረውት ነበሩ። አብረውት እሱን ተባብረው ተሸክመው ስልጣን ላይ ያወጡትን ያለምንም ርህራሄ በጭካኔ በተኙበት እንደዚህ እንዲገደሉ ያደረጋቸዋሉ። ብዙ ሰው ሲገድል ያለምንም ቅሬታ ነው የሚሉት መነጋገር ኮልድ ብላድ በጭካኔ ስሜት ነገሮችን የማድረግ እና ደግሞ የውሸቱ ፕሮፓጋንዳ እጅግ ከመጠን ያለፈ እና አሁን እሱ በእርግጥ አንዳንድ ያደረጋቸውን ነገሮች እና ከክራይቴሪያውን ስታይ ይመስላል። ለነገሩ ጸጸት ከሌለ እና ጭካኔ ካለ ለስልጣን ሽሚያው ጠቅሞታል። ምናልባት ቶሎ ቶሎ ጠላቶቹን አላግባብ ለመግደል ሌላውን ጤነኛ ሰው ወይ በህጋዊ መንገድ ወይም መስመሩን ተከትሎ ግድያን ሳይኖር በስነ ስርዓት ሀሳብ አንሸራሽሮ ምናልባት ለመጣል የሚያስብ ይሆናል። እሱ ግን በዴሞክራሲውን ተጠቅሞ ስልጣን ያዘ። ከዛ በኋላ የምርጫውን ስርዓት ድራሹን አጠፋው። ማንኛውም በተለይ አይሁዶችን ሕጻናት ሽማግሌ ሳይል እሱ ሀሳብ ሁሉንም ለመጨረስ ነበረ እና ያ ያን ሰዎች ያዩት ምናልባት ሂትለር አንቲ ሶሻል ፐርሶናሊቲ ዲስኦርደር ነበረው የሚሉ አሉ። እንግዲህ ችግሩ እንደዚህ አይነት ሰዎች እኮ ለሕክምና አይመጡም። አንድ አደጋ ካልመጣ፣ ለምሳሌ ሂትለር ስልጣን ከመያዙ በፊት ሰው ቢገል ይታሰራል። ከዛ ሲታሰር ምናልባት በህመም ነው ብሎ ሊመረመር ይችል ነበር ግን አንዴ ስልጣን ከያዘ በኋላ እንግዲህ ምንሊክ እንዳሉት እንደምንም ብለ ንጉሱን ነው እንደምንም ብሎ ንጉስ ሆነ። ከዛ በኋላ ያደረጋቸው ነገሮች የስልጣኔ እምብርት በሆነችው አውሮፓ መሀል ያሳየው ጭካኔ ተወዳዳሪ የለም። ሌሎችን የማስተባበር ችሎታቸውም አስገራሚ ነው። ምናልባትም ሂትለርን መሰል ሰዎች አንታይ ሶሻል ፐርሶናሊቲ ዲዞርደር ያለባቸው ከሆኑ በዚህ የማንነት ሁኔታ ውስጥ ካሉ እንዴት ነው ሌሎች ላይ ተጽዕኖ የሚያሳድሩት? የኃይላቸው ምንጭ ነው ወይስ እንደው ሌሎችንም በተለየ መንገድ የእነሱን ስሜት እንዲገዙ የማድረግ አቅምስ አላቸው ይሆን? ከዚህ ጠባይ ጋር አብረው የሚመጣ ዳዳድስ ጽሁፎች ላይ እንግዲህ ማወቅ ያለብህ ይሄ ችግር ያላቸው ሰዎች ብዙዎቹ ወንጀል ሰርተው ይህን በየእስር ቤቱ ናቸው ወይም ተሰቅለዋል። እንደዚህ ነው። አንዳንዶቹ ፋክሶላቸው ወደ ላይ የሚወጡት ግን ወደ ስልጣን እነሱ ካሪዝማቲክም ናቸው ይባላል። በጣም ሌላው የመማረክ አነጋገር ራሱ እንዲሁ የሰውን ሀሳብ ከመጠን በላይ መመሰጥ እና እንደዛ ደግሞ ሲያደርጉ ዋሽተውም ቀባጅረውም ገለውም አጭበርብረውም ሊሆን ይችላል። ያው በዚህ በተፈጥሯቸው እና ሂትለር እንደዛ ነበር ይላሉ። በጣም ካሪዝማቲክ እና በእርግጥም ነገሮችን የማቀነባበር ችሎታም ነበረው። ያ ሁሉ ተደማምሮ ነው ለዛንትን ያለው ዋናው እንግዲህ ያው ለሌላው ሰው አብረው ትላሉት ለስራ ባልደረቦቹም ራሱ ዳንታቤስ እና ጨካኝ ነበር ይባላል። እና ሪስክም ይወስዳሉ። በጣም ሌላው ሰው የማያስበውን ነገር እንድ ቦታ ላይ እንደዚህ ሪስክ ለመውሰድ ወደኋላ ይደፍራሉ ይደፍራሉ። እና ስለዚህ ብዙዎቹ በየእስር ቤቱ ሊገቡ ይችላሉ። አልፋልፎ ተሳክቶላቸው ወደ ላይ የወጡት ደግሞ ይሄ ሪስክ የመውሰዱ አንዳንዴ ለጊዜውም ቢሆን ሊጠቅማቸዋል፣ ድል ሊቀናጁ ይችላሉ። ግድ ሂትለር አሁን እንዳየኸው መጀመሪያ ላይ ሌላ ሁሉም ማስበውን ነገር ነው ያደረገው። ጤነኛ ሰው በማስበው መንገድ ጎረቤቶቹ ምንም እያንከራተተ ነው ወደዛ ሄደው እና ይሄ ሌሎች አልጠበቁም። እንደዚህ አይነት ነገር ከሰው ልጅ ላይ በዛ ደረጃ ይኖራል ብሎ አልጠበቁም። እንደ ቻምበርሊን አይነት የእንግሊዝ መሪዎች እንግዲህ በዛ ነው የሚተቹት። እና ይሄ እንዳልኩት እነዚህ አይነት ሰዎች በየእስር ቤቱ ነው የሚኖሩት ብዙ ጊዜ ወንጀል ሰርተው። አልፎ አልፎ ግን ተሳክቶላቸው ወደ ላይ ሲወጡ ብዙ ጉዳት ሊያደርሱ ይችላሉ። አድማጮች፣ ከፕሮፌሰር ዮናስ እንዳለ ገዳ ጋር የጀመርነው ውይይት አልጠቋጨም። የመጨረሻውን ክፍል በሚቀጥለው ፕሮግራማችን እናቀርባለን።